The voice of America D <applause> O R E Y Yeh, America Dymz Radio Tabiano የአሜሪካ ድምፅ ራዲዮ ከሰኞስ ጋር በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ በልዩ ልዩ ወቅታዊ ርዕሰ ጉዳይ ዙሪያ ትኩረት በማድረግ የሚያስተላልፈው ልዩ ፕሮግራም አሁን ጀመረ። ጤና ስጠልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮች። የዛሬ ረቡዕ ኅዳር 15 2008 ዓ ም ስርጭታችንን ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ስቱዲዮ 7 ይዘን ቀርበናል። አስተናጋጃችሁ አሉላ ከበደ ነኝ። ንጉሱ ታምሬ ፕሮግራሙን ይመራልናል። በርከት ያሉ ቅንብሮች ይዝናናል። አሁን ለቀዳሚው የዕለቱ ዜና አዲሱ አበበ እንደምን አምሽታቸዋል የሮማው ርዕሰ ሊቃነ ጳጳሳት አቡነ ፍራንሲስ በአፍሪካ የሚያደርጉትን የመጀመሪያ ይፋ ጉብኝት ዛሬ ጀምራሉ። የአቡነ ጉብኝት ወደ ኬንያ፣ ኡጋንዳና ማዕከላዊ አፍሪካ ሪፐብሊክ ይወስዳቸዋልም ተብሏል። አቡነ ፍራንሲስ አሁን ማምሻውን ናይሮቢ ከገቡ በኋላ በቤተ መንግስት ውስጥ ከፕሬዚዳንት ኡሁሩ ኬንያታና ከዲፕሎማቶች ጋር እንደሚገናኙ ተገልጧል። በማግስቱ ነገ በኬንያ ዋና ከተማ በሚገኘው የቫቲካን ዲፕሎማሲያዊ ሚሽን ከተለያዩ የሃይማኖት መሪዎች ጋር ተገናኝተው ይነጋገራሉ። ከዚያም ከቀትር በኋላ በናይሮቢ ዩኒቨርሲቲ ውስጥ የሚደረገውን ስርዓተ ጸሎት ይመራሉ። አርብ ዳር 17 2008 ዋና ከተማዋ ናይሮቢ የሚገኘውን ከንጌሜ እየተባለ የሚጠራውን የድሆች መኖሪያ ሰፈርና ወጣቶችን ከሰራኔ ስቴዲየም ውስጥ ይጎበኛሉ ተብሏል። አቡነ ፍራንሲስ ቀጥሎ ወደ ኡጋንዳ አምርተው የክርስቲያን ሰማዕታትን ቅዱስ ስፍራና መስጂድ፣ በማዕከላዊ አፍሪካ ሪፐብሊክ ደግሞ አንድ የስደተኞች ካምፕ ይጎበኛሉ። የሮማው ርዕሰ ሊቃነ ጳጳሳት አቡነ ፍራንሲስ በዚህ የሶስት አፍሪካ ሀገሮች ጉብኝታቸው ወቅት በአየር ንብረት ለውጥ ክፉኛ የሚጎዱትን በማደግ ላይ ያሉ አገሮች መሆናቸውን አበክረው ያስረዳሉ ተብሎ ይጠበቃል። በሃይማኖት ቡድኖች መካከል የሚካሄዱ ግጭቶች ጉዳይም በአቡኑ ጉብኝት ወቅት ውይይት ከሚደረግባቸው ነጥቦች መካከል አንዱ ነው። የቱኒዚያው ፕሬዚዳንት ቤዢ ካይድ ኢሴብሴ ህዝቡ ከመንግስት የተሰጠውን የሰዓት እላፊና ማስጠንቀቂያዎችን እንዲያከብር አሳስቡ። ፕሬዚዳንቱ ይህን ማሳሰቢያ ያስተላለፉት ባለፈው ማክሰኞ ከደረሰውና ለ12 ሰዎች ሞት ምክንያት የሆነውን የአውቶቡስ ውስጥ ፍንዳታ ተከትሎ መሆኑም ታውቋል ቱርክ የሩሲያን ጦር አውሮፕላን መታ መጣሏ የታቀደ የትንኮሳ ተግባር ይመስላል ሆኖም ሩሲያ ከቱርክ ጋር ጦርነት አትገባም ይላሉ የሩሲያው ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ በደረሰው ድንገት ምክንያት ግን ሩሲያ ከቱርክ ጋር ያላትን ግንኙነት ትመረምራለች ሲሉም አስታውቀዋል። በመጨረሻም ዩክራይን የአየር ክልሏ ለሩሲያ አውሮፕላኖች ዝግ መሆናቸውን ከሩሲያ ላይም ከእንግዲህ የተፈጥሮ ጋዝ እንደማትገዛ አስታወቀች። ዩክራይን ይህን ያስታወቀችው ወደ ውጭ አገር ላኪው ጋዝፕሮም ወደ አገሪቱ መላኩን እንደሚያቋርጥ ከገለጸ በኋላ ነው ተብሏል። ይህም የተገለጠው በይፋ በአገሪቱ ጠቅላይ ሚኒስትር አማካኝነት መሆኑ ተገልጧል። አድማጮች ለሰዓቱ ያለን አጠር ያለ ዜና በዚሁ አበቃ። አዲሱ አበበን ለዜናው አመሰግናለሁ። ከምሽት ሶስት ሰዓት ላይ በሚቀርበው መደበኛው ስርጭታችን ሰፋ ያለውን የሰዓቱን ያለም ዜና ዝርዝር ይዞ ይመለሳል። ወደ ቀዳሚው የምሽቱ አቢረስ ነው የምንሻገረው የኢትዮጵያ ወታደሮች ሰሞኑን የኬንያን ድንበር ተሻግረው ሶስት የኬንያ ፖሊሶችን በደፈጣ መግደላቸውን የሚናገሩ ዘገባዎች በኬንያ ጋዜጦች መውጣታቸው ይታወሳል። ይሁንና እኛም ጉዳዩን ለማጣራት እያደረግን ባለነው ጥረት ከትናንት በስቲያ ያነጋገርናቸው የኬንያ ፖሊስ ቃል አቀባይ ግድያውን የፈጸሙት የኢትዮጵያ መንግስት ወታደሮች ሳይሆኑ የኦሮሞ ተወላጅ አማጽያን ናቸው፣ የተገደሉትም መኮንኖች ሁለት ብቻ ናቸው ማለታቸው ተዘግቧል። ስለ ጉዳዩ መግለጫ የሰጡን የኦሮሞ ነጻነት ግንባር ቃል አቀባይ አቶ ቶሌራ አደባ የኬንያን ፖሊስ ውንጀላ ያስተባብላሉ። በሌላ በኩል ደግሞ በኢትዮጵያና በኬንያ መካከል ያሉ የወሰን ኬላዎች መዘጋታቸውንና አለመዘጋታቸውን በሚመለከት የሚጋጩ መረጃዎች እየወጡ ነው። ሰለሞን አባተ ተከታትሎታል። የኬንያ መገናኛ ብዙሃን ያወጧቸውን ዘገባዎች ተከትሎ የኬንያ ፖሊስ ቃል አቀባይ ቻርልስ ኦዊኖ በሰጡን ማብራሪያ ባለፈው አርብ ኬንያ መርሳቢት አካባቢ የተፈጸመውን ግድያ ያደረሱት የኢትዮጵያ የኦሮሞ ታጣቂዎች መሆናቸውን ገልጸውልናል። የኢትዮጵያ ወታደሮች ወደ ግዛታቸው አለመግባታቸውን ተናግረዋል ቃል አቀባዩ የመርሳቤት አውራጃ ፖሊስ ኮሚሽነር ግን የኢትዮጵያ ወታደሮች ድንበር ጥሰው ገብተው አደጋውን መጣላቸውን ከመመረር ስሜት ጋር ነበር የተናገሩት። አደጋ ጣዮቹ ጉዳቱን አድርሰው ተመልሰው ወደ ኢትዮጵያ ግዛት መግባታቸውን ገልጸዋል። ሚስተር ኦዊኖ ኮሚሽነሩ የኢትዮጵያ ወታደሮች የኬንያን ድንበር በተደጋጋሚ እየጣሱ እንደሚገቡ በዘገባዎቹም ሆነ ከተለያዩ አካባቢዎች የሚሰሙ ክሶች መኖራቸውን ለኦዊኖ አንስቼላቸው ነበር። ድንበሩን እያቋረጡ አማጽያንን ያደኑበት ጊዜ ይኖር አይኖር እርግጠኛ አይደለውም። ይህንን የአሁኑን ጉዳይ አስመልክቶ ግን አማጽያኑን ማንም እያሳደዳቸው አልነበረም። የፖሊስ አባላቱ ደፈጣቸው ውስጥ ገቡ እንጂ ጥቃቱን አድርሰዋል ከተባሉት አማጽያን የያዙት አለመኖሩንና እንዲያውም ወደ ኢትዮጵያ ግዛት ተመልሰው በመግባታቸው ከአዲስ አበባ ጋር ለመስራት የዲፕሎማሲ ጥረት እያደረጉ መሆናቸውን ኦዊኖ ተናግረዋል። ታዲያ አማጽያኑ ናቸው ጉዳቱን ያደረሱት ብሎ ለማመን ያስደፈራቸው ምን ይሆን ጠይቂያቸዋለሁ ኦዊኖን። መልሳቸው የተብራራ አልነበረም። ያሉኝን አስረግጠው ደገሙልኝ። አማጽያኑ እንደሆኑ ነው የምናም ነው የመንግስቱ ኃይሎች አይደሉም። የኬንያ መገናኛ ብዙሀን በሰጡት ጥቆማ መነሻነት በአካባቢው የታጠቀ ኃይል ያንቀሳቅሳል ወደ ተባለው የኦሮሞ ነጻነት ግንባር የሥራ አስፈጻሚ ኮሚቴ አባል እና የግንባሩ ቃል አቀባይ ወደ ኦቦቶሌራ አደባ ደውዬ ነበር። የሚከተለውን ተለዋውጠናል በመጀመሪያ ደረጃ በጋዜጦቹ በኬንያ ጋዜጦች እንደተገለጸው መርሳ ቤትን የሚጠቅስ ነው። መርሳ ቤት ከድንበሩ እንግዲህ ከመቶ ኪሎ ሜትር በላይ የሚሪጥ ይመስለኛል። ነገር ግን ባለን መረጃ መሰረት ዓርብ ዕለት የተደረገው ድርጊት የኢትዮጵያ መንግስት ኃይል ኬንያ ድንበር ገብቶ በፖሊሶች ላይ በወሰደው እርምጃ ሶስት ሰዎች መገደላቸውን እና ሌሎች የኬንያ ተወላጆችን አፍነው ይዘው መመለሳቸውን ነው የምናውቀው። ተገደሉ የተባሉትን ሰዎች ቁጥር ያውቃሉ እርስዎ? በለን መረጃ መሰረት ሶስት መገደላቸውንና ሌሎች ቁጥራቸው ያልታወቁ ሰው ታፍነው መወሰዳቸውን በአካባቢው ያሉ ህዝቦች ደግሞ መደብደባቸውን ነው የምናውቀው። ለመሆኑ የኦሮሞ ነጻ አውጪ ግንባር እዛ አካባቢ እንቅስቃሴ አለው እንዴ? እኛ ኬንያ ውስጥ የምንቀሳቀስበት ምክንያት የለም። የእኛ ትግል ከኢትዮጵያ መንግስት ጋር ነው፣ የኦሮሞን ህዝብ መብት ለማስከበር ነው የምንታገለው። ስለዚህ ትግላችን ኦሮሚያ ውስጥ ነው እንጂ ኬንያ ውስጥ አይደለም። ይሄ ድርጊት የተፈጸመው ኬንያ ግዛት ውስጥ ነው። የፖሊስ ኮሚሽነሩ ያሉኝ በዛ አካባቢ ከብቶች ለመዝረፍ ወደ ውስጥ ወደ ኬንያ ድንበር የገቡት ኦሮሞ ታጣቂዎች ናቸው የአማጽያኑ ማለት ነው ናቸውና፣ የኬንያ ፖሊሶች በታጣቂዎቹ አማጽያን ደፈጣ ተገደሉ ነው ያሉኝ። እና በማንኛውም ሁኔታ በአካባቢው በኬንያም በኢትዮጵያም ድንበር ላይ የኦሮሞ ተወላጆች ስለሆነ ያሉት የእናንተ ታጣቂዎች በአካባቢው በኢትዮጵያም በኬንያም ግዛት ውስጥ የሚንቀሳቀሱባቸው ሁኔታዎች አሉ። እንደተባለውስ ከብቶች ለመዝረፍ እና ለመሳሰሉ እንቅስቃሴዎች የሚደረጉ ወረራዎች አሉ። በመሰረቱ ይሄ ክስ እንኳን በፍጹም የማይታሰብና ያስገርመኛል። ምክንያቱም በሁለቱም ወገን ያሉት የኦሮሞ ተወላጆች ናቸው። ባለው ልምድም ባህልም መሰረት የኦሮሞ ተወላጅ የሌላውን የኦሮሞ ተወላጅ ከብት ንብረት መዝረፍ የለም እና ይሄ ድርጊት አልተደረገም። በኦሮሞዎች መካከል የዚህ አይነት ድርጊት የለም ማለት ነው። የተደረገው ምንድን ነው? የኢትዮጵያ መንግስት ሰራዊት በየጊዜው እንደሚያደርገው፣ ይሄ ዛሬ ብቻ የተደረገ አይደለም፣ ወይም ደግሞ ያለፈው አርብ ብቻ የተደረገ አይደለም። በተደጋጋሚ ድንበር ተሻግረው የኬንያን ተወላጆች ያፍናሉ፣ ይገላሉ። ከብት የሚዘርፉት የኢትዮጵያ ሰራዊት አባላት ናቸው እንጂ ህዝቡ የህዝቡን ገንዘብ በምንም አይነት ዘርፎ አቅም የዛ አይነት ልምድም የለም። የኦሮሞ ነጻነት ሰራዊትን በሚመለከት ደግሞ ኬንያ ውስጥ ምንም የሆነ እንቅስቃሴ አያደርግም፣ የሚያደርግበት ምክንያት የለም። እኛ የምናደርገው የእኛ ሰራዊት የምንቀሳቀሰው ኦሮሚያ ውስጥ ነው፣ በዛ ክልል ከድንበሩ ባሻገር ነው እንጂ ከዚህ ከድንበሩ ወዲማዶ ወይንም ደግሞ ወደ ኬንያ ውስጥ ተንቀሳቅሶ ሰው የሚገልበትና የሚዘርፍበት ምክንያት የለም። ኢንፕሪንስፕል ደግሞ የኦነግ ሰራዊት ዘራፊ አይደለም። ለመሆኑ ኦነግ በአጠቃላይ እንደ ድርጅት እንደ አማጺ ድርጅት ይህንን ያህል ጠንካራ ነው የሚባል የታጠቀ ሰራዊት አለው። እዚያ እንግዲህ የኦሮሞ ነጻነት ሰራዊት በዛ ብቻ አይደለም፣ ሁሉም ኦሮሞ ያለበት ቦታ ሁሉ የኦሮሞ ነጻነት ሰራዊት አለ እና ህዝባችን ጋር ነው ያለን። የህዝቡን ሙሉ ድጋፍ አለን። ጠንካራ የሆነ ተዋጊ ኃይልም አለን። በዚህም ደግሞ በተለያዩ ቦታዎች የምንወስዳቸውን እርምጃዎች በየጊዜው በሚዲያና በተለያዩ መንገዶች ስንገልጽና ስናሳውቅ ይኖረናል። ይህንን ጥያቄ ያነሳ ሁሎት ይህን ያህል ጠንካራ ነው የሚባል የታጠቀ ኃይል የለውም ወይም መጋፈጥ የሚችል ኃይል የለውም እያሉ የኢትዮጵያ ባለስልጣናት ስለሚናገሩ ነው። አቶ ቶሌራ ሰራዊት አለው ማለቱ ትልቅ ነገር ነው። ምክንያቱም ብዙ ጊዜ እንኳን ሰራዊት ኦኤልኤፍም የለም ይላሉ። ሲያስፈልጋቸው ሲያሻኛቸው ደግሞ የኦሮሞ ነጻነት ግንባር አለ ይላሉ። እና እነሱ ያሻቸውን ይበሉ እንጂ እኛ የተጠናከረ በየጊዜው እንቅስቃሴ እያደረገ ለኦሮሞ ሕዝብ መብት የሚታገር ሰራዊት፣ በቂ ሰራዊት አለ። ለመሆኑ ይሄ የሰሞኑ ሁኔታ በተፈጠረበት አካባቢ ይንቀሳቀሳል ኦነግ በኢትዮጵያም ግዛት ውስጥ ቢሆን ማለት ነው። እኔ የሚገርመኝ ይሄ የሰሞኑ ለምን እንደ እንትን እንደ አዲስ ነገር እንደሚወሰድ አይገባኝም እንጂ የእኛ እንቅስቃሴ በዛ አካባቢ ብቻ አይደለም፣ ወይንም ደግሞ በደቡብ ኦሮሚያ ብቻ አይደለም። በምስራቅም አለ፣ በምዕራብም አለ፣ በመሀልም እንቅስቃሴዎች አሉ። የኦሮሞ ነጻነት ሰራዊት በዛ አካባቢ የሚንቀሳቀስ ከሆነ ሁለቱም የኢትዮጵያ ድንበራቸውን የሚዘጉበት ምክንያት የለም። የኬንያ ሰራዊት የኢትዮጵያ መንግስት ሶሪ የኬንያ መንግስት በተወሰደው እርምጃ ጥርጣሬ ስላለ ወይም ደግሞ ማን እንደሆነ ስለሚያውቅ ነው ድንበሩን የዘጋው። በአሁኑ ጊዜ የኢትዮጵያና የኬንያ ድንበር ተዘግቶ ነው ያለው። እና ይሄ ደግሞ የኦነግ ሰራዊት በዛ አካባቢ በሚያደርገው እንቅስቃሴ ሳይሆን የኢትዮጵያ ሰራዊት ድንበር ተሻግሮ በተወላጆቹ ላይ እርምጃ በመውሰዳቸው ነው የኬንያ መንግስት ድንበሩን የዘጋው። ስለዚህ በዛ አካባቢ ማለት በኦሮሚያ ውስጥ እንቅስቃሴዎች አሉ፣ ኦነግ ይንቀሳቀሳል፣ ግን ኬንያ ውስጥ ምንም አይነት እንቅስቃሴ አያደርግም። አቶ ቶሌራ፣ በነገራችን ላይ ይሄንን የጥቃቱን የፈጸሙት እና የፖሊስ አባላቱን የገደሏቸው የኦሮሞ ታጣቂዎች ናቸው ብለው የነገ ሲናገሩኝ የኬንያ ፖሊስ ቃል አቀባይ ናቸው እንጂ የኢትዮጵያ ወገን አይደለም። እና ለምንድን ነው የኬንያ ፖሊስ እንደዚህ አይነት መግለጫ ይሰጣል ብለው የሚያስቡት? የኦሮሞ ታጣቂዎች ማለት ኦነግ ማለት ነው። እንዲህ አይመስለኝም እና እንደዛም ለማለት ምን መረጃ እንዳለው አላቅም። ግን እናንተ ራሳችሁ የአካባቢውን ሕዝብ ብትጠይቁት የምታገኙት መልስ እኔ ከምሰጠው መልስ የተለየ አይሆንም። የኬንያው የፖሊስ ቃል አቀባይም ሀገራቸው ውስጥ የኢትዮጵያ አማጽያን እንደማይንቀሳቀሱ ነግረውኛል። በጭራሽ ኬንያ ውስጥ የሚንቀሳቀሱ ኢትዮጵያውያን አማጽያን የሉም። እንደ መንግስት ያ እንዲሆን አንፈቅድም። ካለፈው አርብ አንስቶ ኢትዮጵያና ኬንያ የሞያሌ፣ የሶሎሎ፣ የፎሮሌ፣ የዱካናና የኢሌሬት መተላለፊያ ኬላዎች መዘጋታቸውን የኬንያው ስታንዳርድ ጋዜጣ ዘግቧል። ኦዌን ግን በአካባቢው ምንም የተለየ እንቅስቃሴ አለመኖሩን ነግረውኛል። የኦሮምኛ ዝግጅት ክፍላችን ካነጋገራቸው የመርሳቢት አውራጃ ነዋሪዎች አንዱ የሆኑት አባዲዳ እንዲህ ብለዋል ዋኒጅዳዋ ዳንጋላማኒ ነሚ ኢጵ በአካባቢው ሰው ስለተገደለ ህዝቡ በፍራቻ ከቦታ ቦታ መንቀሳቀስ አቁሟል። የኢትዮጵያን ባላውቅም በኬንያ በኩል ማንም ድንበር እንዳይሻገር ተብሎ አልተነገረም። በኢትዮጵያም በኬንያም በአካባቢው የሰፈሩት የቦረና ጎሳ አባላት በመሆናቸው እንቅስቃሴያቸውን ማቆምና መቆጣጠር አይቻልም ሲሉ የኬንያው ፖሊስ ቃል አቀባይ ቻርልስ ኦዊኖ ነግረውኛል። ከኢትዮጵያ መንግስት ሰፋ ያለ ማብራሪያ ለማግኘት እያደረኩት ያለው ጥረት ለጊዜው ባይሳካም የመንግስት ኮሚኒኬሽንስ ጉዳዮች ሚኒስትሩ ትናንት በሰጡኝ ቃል በኬንያና በኢትዮጵያ መካከል አካባቢውን በጋራ የመጠበቅ እንቅስቃሴ መኖሩን ሁለቱ ሀገሮች በየሀገሮቻቸው ያሉ ተፈላጊዎችን አሳልፎ የመሰጣጠት ስምም ስምምነት እንዳላቸውና የአሁኑን አጋጣሚ አስመልክቶ በመገናኛ ብዙኃን ስለተነገረ ብቻ እውነት ነው ማለት እንዳልሆነ መግለጻቸውን መዘገባችን ይታወሳል። ዩናይትድ ስቴትስን መኖሪያቸው ያደረጉ ቁጥራቸው ከ6500 በላይ የሚደርስ በውጭ አገር የተወለዱ ካቶሊካውያን ካህናት አሉ። በዚች አገር ካሉ የካቶሊካውያን ካህናት ቁጥር አንድ አራተኛውን ይይዛሉ። ከነኚህም ውስጥ አብዛኞቹ የሮማ ካቶሊካዊት ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት አቡነ ፍራንሲስ በዚህ በያዝነው ሳምንት ከሚጎበኟት አፍሪቃ አህጉር የመጡ ናቸው። በመሰረቱ በርካታ የአሜሪካ የካቶሊክ አብያተ ክርስቲያናትና ካህናት ከአፍሪቃ ጋር ግንኙነት አላቸው። ዘጋቢያችን ካሮላይን ፐርሱቲ ያጠናቀረችውን ዘገባ አዳነች ፍስሀዬ ይዛ ቀርባለች። አባ አይዛክ ማኮቦ ከሞምባሳ ኬንያ የመጡ ናቸው። ሜሪላንድ ክፍለ ግዛት ውስጥ ሂክሪ በተባለ ጥቂት ማኅበረሰብ ባለበት ነጮች በሚበዙበት የካቶሊክ ቤተ ክርስቲያን ያገለግላሉ። አባ አይዛክ ማኮቦ የዕለቱን ቅዳሴ ያሰማሉ። ኦል ግሎሪ አንድ ኦነር ኢዝ ዮርስ ፎረቨር አንድ ኤቨር መላዝናና ክብር ለዘላለም ለአንተ ይሁን። በሂከሪው ቤተ ክርስቲያናቸው የሚደረገው ቅዳሴ በሞምባሳ ኬንያ ከሚደረገው ጋር ሲነጻጸር ይሄኛው ረጋ ያለ ነው። የኬንያው ቅዳሴ መዝሙርና ጭፈራ የተመላበት ነው። አባማኮቦ ታዲያ ሳቅ ይሉና የአገራቸው ቅዳሴ ሞቅ ያለ መሆኑን ያብራራሉ። አንዳንዴ ሰዎች በአገር ቤቱ ቅዳሴ ላይ ይቀልዳሉ። የጭፈራው ቤተ ክርስቲያን የሚል ቅጽልም አውጥተውለታል። የኬንያ አብያተ ክርስቲያናት ለርዕሰ ሊቃነ ጳጳሳት ፍራንሲስ ጉብኝት አዳዲስ መዝሙሮችን እያዘጋጁ ነው። ናይሮቢ በሚደረገው የቅዳሴ ስነ ስርዓት ወደ አንድ ሚሊዮን የሚጠጉ ሰዎች ይገኛሉ ተብሎ ይጠበቃል። ኬንያውያን የርዕሰ ሊቃነ ጳጳሳቱ ጉብኝት በከፍተኛ ደስታ እንደሚጠብቁት ካህኑ ማኮቦ ገልጸዋል። እሳቸው ግን ያው እዚህ ምዕመናኑን ማገልገል ላይ ይገኛሉ። የጌታችን የኢየሱስ ክርስቶስ አካል። አሜን። ዩናይትድ ስቴትስ ውስጥ ከ6500 በላይ በውጭ ሀገራት የተወለዱ ካቶሊካውያን ካህናት አሉ። ከአጠቃላይ ካቶሊካውያን ካህናት አንድ አራተኛ ይሆናሉ ማለት ነው። ካለፉት አምሳ ዓመታት ወዲህ የአሜሪካውያን ካቶሊኮች ቁጥር ከ46.3 ሚሊዮን ወደ 66.6 ሚሊዮን ከፍ ብሏል። የካህናት ቁጥር ግን በአንድ ሶስተኛ በመቀነስ ከ58632 ወደ 38275 አሽቆልቁሏል። አፍሪካ ውስጥ ደግሞ የካህናት ብዛት ከእጥፍ በላይ ጨምሯል። ስለሆነም ዩናይትድ ስቴትስ ካህናትን ከአፍሪቃ መመልመል ጀመረች። አባ አይዛክ የያዝነው ዓመት ለኬንያ መልካም ዓመት ሆኗል። መጀመሪያ ፕሬዝደንት ኦባማ ኬንያን ጎበኙ። አሁን ደግሞ ርዕሰ ሊቃነ ጳጳሳቱ ሊጎበኙ ነው ሲሉ ደስታቸውን ገልጸዋል። አባ አይዛክ ኬንያ ካሉት ቤተሰቦቻቸው ጋር በየቀኑ በስልክ ይነጋገራሉ። ሶስት እህቶችና አንድ ወንድም አሏቸው። እውነቱን ለመናገር አንዳንዴ ይናፍቁኛል ይላሉ ኬንያዊ ካህን። በመጨረሻም ወደ ሀገራቸው የመመለስ ቅድ እንዳላቸው አባ አይዛክ ማኮቦ ሳያወሱ አላለፉም። አድማጮች አሁን ወደ ሳምንታዊው የምሽቱ ቅንብር እንሻገር። ንግድና ምጣኔ ሀብት በኢትዮጵያ በዝናብ እጥረት የተነሳ በተከሰተው ድርቅ 8.2 ሚሊዮን ሕዝብ የምግብ ዋስትና ችግር እንደገጠመው የጠቅላይ ሚኒስትሩ የምጣኔ ሀብት አማካሪ አቶ ንዋይ ገብረአብ ለአሜሪካ ድምፅ ራዲዮ ገልጠዋል። መንግስታቸው የግብርና ምርትና ምርታማነትን ለማሻሻል ባለፉት ሁለት አስርት ዓመታት ምን ሰርተዋል? አቶ ንዋይ ያብራራሉ። ሄኖክሰም ማግዜር ነው። እዚህ ዋሽንግተን ዲሲ ውስጥ ያነጋገራቸው አቶ ንዋይ ገብረአብ የኢትዮጵያ ጠቅላይ ሚኒስትር የምጣኔ ሀብት አማካሪ። በቅድሚያ ከአሜሪካ ድምፅ ሬዲዮ ጋር በመነጋገሮት አመሰግናለሁኝ። እንግዲህ ዛሬ እዚህ ኢፍሪ ዓለም አቀፍ የግብርናና የምግብ ጥናት ምርምር ተቋም ከተለያዩ የዓለም ሚኒስትሮችና አማካሪዎች ጋር ስትወያዩ ነበረ በምግብ ዋስትና ዙሪያ። በዚህ ዙሪያ የተነጋገራችሁት ዛሬ እርስዎ ያሳለፉት ነጥብ ምንድን ነው? ውይይቱ እርግጥ እንዳነሳው ስለ ምግብ ዋስትና ነው፣ ጠቅለል ባለመልኩ ግን በተለይም ደግሞ ስለ ረሃብ ነው። ኢፍብሪ ኮምፓክት 2025 የሚል አዲስ ፕሮግራም ዘርግተዋል። ይህን ፕሮግራም ሲዘረጋ አራት ሀገሮች መርጠዋል። አራቱ ሀገሮች ባንግላዴሽ፣ ኢትዮጵያ፣ ሩዋንዳ እና ማላዊ ናቸው። እና ይሄ ፕሮግራም በ2025 አላማው ምንድን ነው? ረሃብን ለማጥፋት ነው። ረሃብ ለማጥፋት ይባላል እንዳነጋገር፣ ግን ዜሮ ረሃብ ያለበት ደረጃ ይቅርና ታዳጊ ሀገሮች የሰለጠኑ ሀገሮችም አልደረሱም። ስለዚህ ረሀብን ለማጥፋት ብለን ስንነጋገር ሁሉም ዜጋ የሚፈልገውን ሁሉ በልቶ ጠግቦ ያድራል ማለት አይደለም። ነገር ግን ዝቅተኛ መጠን ያለው ሰው ብቻ ተርቦ ወይም የረሀብ ችግር ኖሮ ዘጠና በመቶ ከረሀብ ከተላቀቀ ትልቅ አቺቭመንት እንደሚቆጠር ነው ምናምነ ይሄ መርሃ ግብር ኢትዮጵያን በምን ያግዛል ሌሎቹንም ሀገሮች? እንደምታውቀው በፈረንጆች አቆጣጠር 2015 ሲያልቅ፣ ኤምዲጂስ የሚባሉ ነበሩ። ሰባት ስምንት ዓላማዎች ነበሩት። እነዚህ ዓላማዎች መኖራቸው ስምምነት በዓለም ደረጃ ስለነበረ ብዙ አገሮች ጥረት አድርገዋል። ስለዚህ ይሄኛውም ቢሆን ኮምፓክት 2025 ያነሳሳል፣ ነው ዋናው ቁም ነገሩ። አገሮችን ያነሳሳል። በምርምር ነው። የገንዘብ እርዳታ አለው? ከማነሳሳቱ ውጭ ምን ተግባራዊ ሁኔታዎች ተቀምጠዋል? ኢፍብሪ ማገዝ የሚችለው በምርምር ነው። የገንዘብ እርዳታ መስጠት የሚችል ድርጅት አይደለም። ስለዚህ በምርምር ነው የሚሰሩት ማለት ነው። ኢትዮጵያ ውስጥ በአሁኑ ጊዜ በኤሊኞ የተነሳ ድርቅ ተከስቷል። ምን ያህል ሰዎች ናቸው በዚህ ዙሪያ የተጎዱት? የኢትዮጵያ መንግስትስ፣ እንግዲህ አጠቃላይ የምጣኔ ሀብቱ ግብርና ሰፊ ድርሻ የሚይዝ ስለሆነ በኢትዮጵያ መንግስት በኩል ይህንን ሁኔታ ለማህበረሰቡ እርዳታም ለማድረስ ሆነ በምጣኔ ሀብት አጠቃላይ የምጣኔ ሀብት እድገቱን ደግሞ እንዳያስተጓጉል ምን አይነት እርምጃዎች ይወሰዳሉ? ኤልኒኖ የኢትዮጵያ የግብርና ኢኮኖሚ ክፉኛ ተፈታትኖታል። የጉዳቱ መጠን ማለትም የግብርና ምርት በምን ያህል እንደሚቀንስ በውል የሚታወቀው አሁን አይደለም። በውል መታወቅ የሚችለው ምናልባት ወደ ጥር የካቲት ገደማ ነው ያለው ምርት ታጭዶ ሲለካ ሲታወቅ፣ በምን ያህል ቀነሰ፣ የት ቦታ ቀነሰ የሚባለውን አስተማማኝ በሆነ መንገድ ማወቅ እንችላለን። ይሁንና እስከዛ ድረስ አይጠበቅም። ስለማይጠበቅ በየወረዳዎች ያላቸውን ግምት ለማዕከላዊ መንግስት ሰብስበው ሰጥተው አሁን በመንግስት በኩል ያለው አሃዝ ስምንት ነጥብ ሁለት ሚሊዮን ሕዝብ የምግብ ዋስትና ችግር ውስጥ ሊወድቅ እንደሚችል ነው የሚታወቀው። ይህንን ለመቋቋም መንግስት በተቻለ መጠን ጥረት እያደረገ ነው። የዓለም አቀፍ እርዳታዎችም ጥሪ አለ። በሀገር ውስጥ መንግስቱ የሚያደርገው እንቅስቃሴ አለ። ምን ያህሉ ፍላጎታችሁ ምን ያህል ነው? የተሟላላችሁ እስካሁን ወይም ቃል የተገባው ምን ያህል ነው? ይህ አይነት ዝርዝር እኔ አላውቅም። አሱን አላውቅም። እንግዲህ እንደዚህ አይነት ሁኔታ በሚመጣ ጊዜ ግብርና ሰፊ ድርሻ ባላቸው ምጣኔ ሀብቶች ሊያስከትል የሚችለው ጫና የሚታወቅ ነው። የምጣኔ ሀብት እድገቱን ዝቅ እንዳያደርገው ወይም ደግሞ ፍጥነቱን እንዳይቀንሰው ምን ማድረግ ይቻላል? እንደው በተግባርም ሆነ በቲዎሪ በልምድ የምታውቁት። ከዚህ ቀደም እርሶ ከጠቅላይ ሚኒስትር መለስ ዜናዊ ጊዜ ጀምሮ በኢትዮጵያ ምጣኔ ሀብት አማካሪነት ሰርተዋል። በ2003 እንደ አውሮፓውያን አቆጣጠር ድርቅ ተከስቶ ነበር። በ2011 እንደዚሁ ተመሳሳይ። በዛ ጊዜ የነበራችሁ ተሞክሮ ምንድን ነው? አሁን ከተሞክራችሁ ተምራችሁ የምትሰሩት ስራ ምንድን ነው? ይሄ ጥሩ ጥያቄ ነው። ባለፉት 10 12 ዓመታት ግብርናውን የኤልኒኖ አይነት የክላይሜት ቼንጅ ግፊት መቋቋም እንዲችል በተወሰነ ደረጃ ብዙ እርምጃዎች ተወስደዋል። ዋናው ቁም ነገር ግን የጥያቄ በግለሰብ ገበሬ ደረጃ ያለው ምርት ዝቅ እንዳይል ምን ተደርገዋል ነው። ይሄ እንግዲህ መቶ መቶ የውሃ እጥረት ሲመጣ መቋቋም አይቻልም። ነገር ግን የሚወርደውን ከላይ የሚወርደውን የዝናብ ውሃ በተቻለ መጠን ቋጥሮ ይዞ ለምርት ደጋፊ እንዲሆን የተለያዩ ዘዴዎች አሉ። ቦዮች ይቆፈራሉ። ኮንቱር ፋርሚንግ የሚባል አሰራር አለ። የኮንቱር ፋርሚንግ አሰራር ይደረጋል። ቴሬሲንግ አለ። እነዚህ ሁሉ ተዳምረው ያቺ ጠብ ያለችው ውሃ በተሻለ መጠን ሳትባክን ምርትን ማሳደግ እንድትችል የሚረዱ እርምጃዎች ናቸው። my